ሰላም ጤና ይስጥልኝ፣ ውድ የሀገራችን ልጆች። ዘወትር እሁድ በዚህ ሰዓት ወደ እናንተ የሚደርሰው ከመድረስ ከህዋ መሰናዷችን እነሆ ተጀምሯል። ባሳለፍነው ሳምንት ሥነ ከዋክብት ትኩረቱን ያደረገ መሰናዶ ወደ እናንተ ማድረሳችን ይታወቃል። በነበረን መርሃ ግብር ላይ ስለ ከዋክብት ምንነት፣ አፈጣጠር እና መሰል ጉዳዮች ላይ በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የአስትሮኖሚና የአስትሮፊዚክስ ተመራማሪ የሆኑት ዶክተር ገመቹ ሙለታ በቂ መረጃዎችን አድርሰውናል። ከዋክብት ማለት እንግዲህ ሕዋ ውስጥ ብዙ አካላት አሉ። ከነዛ ውስጥ አንዱ ከዋክብት ናቸው። ብዙውን ጊዜ ከዋክብቶች ይጠናሉ። ለምንስ ይጠናሉ? ከዋክብቶች የዩኒቨርሲቲያችን ወይ ደግሞ የህዋችን አተም ናቸው። ብዙ ነገር የምናውቀው ከነሱ ነው። ለምን? ኤሌክትሮማግኔቲክ ራዲሽን የሚመነጩት በብዛት ከነሱ ስለሆነ፣ ብርሃን የሚመነጩት ከነሱ ስለሆነ፣ ኢንፎርሜሽን የምናገኘው ከነሱ ስለሆነ ስለ ዩኒቨርሲቲያችን ለማጥናት በጣም ጠቃሚ ናቸው። የዚህን መሰናዶ ቀጣይና የመጨረሻ የሆነውን ክፍል ደግሞ አሁን እናስደምጣችኋለን። ቆይታችሁን ከኤፍኤም አዲስ 97 ነጥብ 1 ጋር እንድታደርጉ የአክብሮት ግብዣችን ነው። ቦች በኮራቸው ወይም በእምብርታቸው ውስጥ በኒኩለር ውህደት አማካኝነት የራሳቸውን ብርሃንና ሙቀት የሚያመነጩ ግዙፍ ኳሶች ናቸው። ይህ የመዋሃድ ሂደት እንደ ሃይድሮጂን ያሉ ንጥረ ነገሮችን ከሂሊየም ጋር በማጣመር ከፍተኛ መጠን ያለው ኃይል ማመንጨት ያስችላቸዋል። ከዚህ ጎን ለጎን ደግሞ ፕላኔቶች የራሳቸው ብርሃን ወይም ሙቀት የሌላቸው ከመሆናቸው ባሻገር በአቅራቢያቸው ካለው ኮኮብ ብርሃንን ያንጸባርቃሉ። ከዚህም በተጨማሪ ኮኮቦች ከፕላኔቶች የበለጠ ትልቅና ግዙፍ ናቸው። ዶክተር ገመቹ ሙለታ በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የአስትሮኖሚና የአስትሮፊዚክስ ተመራማሪ ፕላኔቶችና ውስጥ ከዋክብት ያላቸውን ልዩነት ያስረዱናል። ዶክተር ገመቹ የሁለቱን ልዩነት የሚያስረዱን ከፕላኔቶች አፈጣጠር በመነሳት ነው። የህዋችን አንዱ አካል ሆነው የሚፈጠረው ልክ ከዋክብቶቹ ስፈጠሩ የቀሩት ጋዞችና አቧራዎች ደስቶች እንላቸዋለን። ከዋክብት ትፈጠር ከዋክብቱ ስፈጠር ስፈጠር ይዞራል ሲዞር ምን ያደርጋል? ታይዳል ፎርስ የምንለው ጉልበት ነገር ይፈጥራል። በሱ ቅርበት ያሉትን ወደ ራሱ ወስዳ፣ ትንሽ ርቆ ያሉትን ደግሞ እንዳይቀርቡ እንደ ዲስክ ማለት ነው። ዲስኬት፣ አሁን ስፖርተኛ ሰወረ እንዲህ ነው የሚሽከረከሩ። ያኔ ምን ያደርጋሉ? አካባቢያቸው ያለውን ነገር ያጸዳሉ። ሲያጸዱት በዛ መሀል በኮራቸው ወይም በእምብርታቸው ሃይድሮጂን ማብላላት ከጀመሩ ደግሞ ወደ ራሳቸው መውሰድም ያቆማሉ። ውጭ ያለውን ነገር ወደ ራሳቸው ማቆም ከጀመሩ ያ ነገር ይቀራል። ከዋክብቱን ዞሮ ማለት ነው ያ ሚዞር ሚዞር ይጀምራል። አንድ ላይ ይሰበስባሉ እነሱ ክብደት ያለው አካባቢው ጋር ያለውን ትናንሽ ነገር ወደ ራሱ ወደ ራሱ ወደ ራሱ እየወሰደ እሱን በራሱ ጊዜ ፕላኔቶችን ይፈጥራል። ያ ደግሞ በቂ ክብደት ያለው ቢኖሩም ማብላላት አይችልም። ተምፕሬቸሩ እዛ ጋር አይደርስም። እንቀቱ ማለት ነው የምርቱ የሚገኘው እዛ ጋር ከደረሰ ማብላላት አይደርስም። ካልደረሰ ያ ነገር ፕላኔት ለመባል ደግሞ አንድ ትልቅም መሆን አለበት። ክብደቶችም ወሳኝ ነው። በዛ ላይ ደግሞ አካባቢያቸው ባለው ኳክብት መዞር አለባቸው። ያኔ ሲዞሩ ደግሞ በሚዞሩት ምህዋር ላይ እዛ አካባቢ ያለውን ነገር ማጽዳት መቻል አለባቸው፣ ወይ ወደ ራሳቸው መውሰድ፣ ወይ ከራሳቸው ማራቅ። እሱን ከቻሉ ፕላኔት ይባላሉ። ይሄን ካልቻሉ ፕላኔት አይባሉ። አሁንም ወደ የት መጣን? ወደ አስትሮይድ፣ ወደ ሌላ ትናንሽ አለቶች፣ ድንጋዮች እና በረዶዎች ሆኖ ይቀራሉ። አሁን ለምሳሌ ሲታይ በእኛ ሶላር ሲስተም ውስጥ አስትሮይድ የት ይገኛሉ? በብዛት ማርስ እና ጁፒተር መሀል ይገኛሉ። እነሱ ኖርማሊ ፕላኔት መሆን ያልቻሉ ናቸው እንጂ አሁን እነሱ በሙሉ አንድ ላይ ቢሰበሰቡና አንድ ቢሆኑ አትሊስት አንድ ድዋርፍ ፕላኔት ሊሆኑ ይችላሉ። ግን ፕላኔት ሳይሆኑ ቀሩ። ጁፒተር ከራሱ የወረውራ ማርስም እንደዚ ይወረውራቸዋል። እነሱ የራሳቸው መዋር በዛ መሀል ይዞ ይዘራሉ አጋጣሚ በሆነ ስበት ኃይል ውስጥ ወይ በማርስ ስበት ኃይል ውስጥ ወይ በጁፒተር ስበት ኃይል ውስጥ ወይ በመሬት ስበት ኃይል ውስጥ ከገቡ ደግሞ ያንን ምድሩን ይነካሉ ማለት ነው። ወይ አትሞስፈር ውስጥ ሊቃጠሉ ይችላሉ፣ ሊፈርሱ ይችላሉ። አቧራ ሆነው አሁን ወደኛ ሁሌ እያወረዱ ይውላሉ። ግን እኛ ጋር አይደርሱም እኮ የመሬት አትሞስፈር ይሰባብራቸዋል። እና አቧራ ሆኖ እየተበተኑ ትሪሊዮን በምናምን የሚቆጠር አቧራ ደግሞ ወደ መሬት እያወረዱ ይውላሉ። ፕላኔት ማለት እንደዚህ ነው። ፀሐይ በሚልኪዌ ጋላክሲ ውስጥ ካሉት በቢሊየን ከሚቆጠሩ ከዋክብት አንዷ ናት። ልክ እንደ ሁሉም ከዋክብት ፀሐይ በሕይወት ውህደት ውስጥ ያለፈችና በሌሎችም ከዋክብት ላይ የሚከሰተው ክስተት ሁሉ የሚመለከታት ናት። በዚህ ሐሳብ መነሻነት ዶክተር ገመቹ ሙለታም የአስትሮኖሚና የአስትሮፊዚክስ ተመራማሪ በከዋክብት መካከል ሊፈጠር የሚችለውን ክስተት እንዲህ ያስረዱናል። የምኖረው እንግዲህ ዳይናሚክ ዩኒቨርሲቲ ውስጥ ነው የምንቀሳቀሳለሁ ብዙ ክስተቶች ይፈጠራሉ። በየሰከንዱ ስንት አይነት ክስተት እፈጠር። የእኛ ከዋክብት ስማችን ያወጣን ያው እኛ ፀሐይ ብለን ወይ ሳን ወይ እንግሊዝኛ ሌሎች ሲስተሞችም አሉ። አሁን የእኛ ጋላክሲ ውስጥ ወደ ከመቶ ቢሊየን እስከ ትሪሊየን ከዋክብት አሉ። እነዚ ከዋክብቶች እንደኛ ፀሐይ መጠናቸው የፀሐይ መጠን የሆኑ ብዙ ናቸው። ትናንሾቹም ብዙ ናቸው። ትላልቆቹ አሉ። በብዛት ግን የሚበልጡት ትናንሽ ከዋክብት ናቸው። ከዛ ቀጥሎ ሚድል ወይ ኢንተርሚዲየት ወይ ደግሞ መካከለኛ የምንላቸው ይበዛሉ። ትላልቆቹ በብዛት አሉ፣ ግን እንደነዛ አይበዙም፣ ግን ብዙ ናቸው። ለምንድነው? ቶሎ ስለሚሞቱ ማለት ነው። ያንን ኃይላቸውን ቶሎ ይጨርሳሉ። የእኛን ህዋ በሌላ ኬሚካል ይሰጣሉ ማለት ነው። ሌላ ኬሚካሌን እዛ ውስጥ የተፈጠሩትን ነገሮች ለህዋ ይለቀቃሉ ይለቃሉ ያ ሪሳይክል ይደረግና ሌላ ነገር ይፈጠራል እንጂ ክስተት አለ። እኛ አሁን መሬት ራሱ እኮ በፀሐይ ትዞራለች። አለ ፀሐይ ደግሞ የራሳን ሲስተሞች እነዚህን ስምንቱን ፕላኔት ይዛ አስትሮይዶቹን ይዛ አትሞስፈሩንም ሁሉንም ይዛ በሚልክዌ ጋላክሲ ትዞራለች። የሚልክዌ ጋላክሲ መካከሉ እምብርቱ ብላክ ሆነ ይኖራል በጣም ማሲቭ ወይ ደግሞ ትልቅ ክብደት ያለው በሱ ይዞራሉ። አሁን ሚልክ ወይ ጋላክሲ ውስጥ ያሉ በሳጂታሪስ ኤ የሚባሉ በጣም ሂውጅ ትልቅ የሆነ ይኖራል። ሰንተሩ ሉ ላ በዛ በግራቪቲ ተይዞ በዛ ይዞራሉ፣ ሁሉም ይዞራሉ። ጋላክሲ የእኛ ጋላክሲ ደግሞ ዩኒቨርሲቲ ውስጥ የሄደ ነው። ስፔስ ውስጥ እኛ ትራቨል እያደረግ ነው። እንደሁም የተጓዝ ነው። ስድስት ሺህ ኪሎ ሜትር ፐር ሴኮንድ የተጓዝ ነው እዛ አካባቢ ማለት ነው። ክስተት ይፈጠራል። ይህ ዝግመተ ለውጥ ኢቮሉሽናቸው ጋር እያያዘ ከተነስቶ እየተደረሱ የያዙትን ንጥረ ነገር ጨርሶ ኃይላቸውን አመንጭቶ ከጨረሱ በአሁኑ የኛ ፀሐይ ሃይድሮጂኖን ጨርሳ ሄሊየም ትጀምራለች። ለመኖር ሲባል ተፈጥሮ አየ ባላንስ ለማድረግ እንደሚሰራ እንዳይፈነዳ፣ ወይ ደግሞ ሽሪንክ እንዳይጨመደድ ሃይድሮጂኖ ካለቀ አውቶማቲካሊ የእምብርቱ ተምፕሬቸር ወደ ተንዘ ፓወር ፍና ከልቪን ያድጋል። ይሄ ተምፕሬቸር አስርን ዘጠኝ ጊዜ ማባዛት ማለት ነው፣ አንድ ቢሊየን ማለት ነው። አንድ ቢሊየን ከልቪን ላይ ሲደርስ ሄሊየምን ወደ ካርቦን መቀየር ጀምራል። ያኔ ይኖራል። ግን ጫዊ አካሉ ምን እየሆነ ሄዳል? የውስጡ ተምፕሬቸር ወይ ደግሞ የእምብርቱ ሙቀት አይል በጣም ከጨመረ ጫዊ አካሉ ምን እየሆነ ሄዳል? እየሰፋ ሄዳል። ስለዚህ የሚሉ ነጭ መጠኗን ሳይዟን እየጨመረች መጣች ማለት ነው። በዛን ሰዓት የሶላር ሲስተም ሙቀት ወይ ቴምፕሬቸር ከምጠበቀው በላይ ሊጨምር ይችላል። ያኔ ሂሊየሟን ከጨረሰች የሃይድሮጅኗን ጨርሳ ሂሊየም ትጀምራለች። ሂሊየሟን ከጨረሰች ደግሞ ካርብንን የሚያቃጥል ቴምፕሬቸር ማመንጨት ወይ ሙቀት ማመንጨት አትችልም። ኮሩ ትንሽ ከዋቅብት ክብደቷ ክብደቷና ደንሲቲዋ እዛ ጋር ስለማያደርስ ምን ይሆናል ያኔ የስቤት ኃይል ወደ ውስጥ የሚጎትታል ለማኖር ወደ ውጭ የሚገፋ በሙቀት የተፈጠረ ግፊት ኃይል አለ ሌላ ተርቡለንስ የምንላለ ሌላ ደግሞ ማግኔቲክ ፊልድ ማለት ብዙ አለ ፊዚክሱ በአጠቃላይ ከውስጥ ወደ ውጭ የሚገፋ እና የውጫዊ አካሉን ወደ ውስጥ የሚጎትት ኃይሎች ባላንስ ተደራርጎ ነው ሲሙረ ነበረው ማለት አሁንም ያ ባላንስ ወይ ደግሞ ያ ኢኳሊቲ ይጠፋል ለምን ካርበን መቃጠል ስላልቻለች አሁን ኃይል ማመንጨት አልቻለም ማለት ነው። ስለዚህ ምን ይሆናል? ውጫዊ አካሉ ይበተናል። ውስጣዊ አካሉ ደግሞ ሼሪንግ ይኮማተርና ካርበን ኮር ይባላል። ካርበኑ እንዳለ ይቀራል። የሚያቃጥለው ተምረጫ ሙቀት አይነት ስለሌለ ይቀራል። ውጫዊ አካሉ ይበተናል። በዛን ጊዜ እንግዲህ የሶላር ሲስተምም ፕላኔቶችም አንድ ላይ ነው ኑሯቸው። በእሷ ላይ ተመርኩዞ ነው። እሷ አጋጣሚ ከፈነዳች ሳንቲንግ ይላል የከዋክብት አፈጣጠር ውስብስብ ሂደትና የረዥም ዘመናት ዝግመተ ለውጥ እንደሆነ የዘርፉ ተመራማሪዎች ያስረዳሉ። ከዋክብት በዘመናት ሂደት ውስጥ የራሳቸው ብርሃንና ኃይል ማመንጨት እንዲችሉ አይነተኛ አስተዋጽኦ የሚያደርጉ በርካታ ተዋናዮች አሉ። ዶክተር ገመቹ ሙለታ ለከዋክብት መፈጠር ትልቁን ሚና የሚጫወቱትን እንዲህ ያብራሯቸዋል። ትልቁ ሚና የሚጫወተው በፊዚክስ አካሄድ፣ በአስትሮፊዚካል ፖይንት ኦፍ ቪው ወይም በአስትሮፊዚክስ ካየነው በተፈጥሮ ተሰጠው ይሄ ስበት ኃይል ግራቪቲ የምንለው ኢቭን ህዋችንን አሁን ጎቨርን የሚያደርገው ግራቪቲ ነው ይሄ ከጠፋ ያሉት አካላት በሙሉ ይጋጫሉ ወይ ደግሞ እንዳለ በያዙት ፍጥነት ኃይል መዋራቸውን ለቆ ዝም ብለው ይጓዛሉ ማለት ነው። ስለዚህ የስበት ኃይል ነው። ስበት ኃይል የሃይድሮጂን ሞለኪውል ተምፕሬቸር ወይ ደግሞ ሙቀቱ ስቀንስ ስቀንስ ስቀንስ ወደ ወደ ጠጣሪነት እየተቀየረ ይሄዳል። ይሄድና ክብደቱ ይጨምራል። ክብደቱ ጨመረ ማለት ከባቢው ያሉትን ሃይድሮጂን ሞለኪውሎች ወደ ራሱ መሳቢ ችል ምድር ይሲባል ይሲባል ይሲባል ያስበት ኃይል አይፈጠር ኖሮ ይሄ አይፈጠር ያስበት ኃይል መኖር አለበት። ያስበት ኃይል ስኖር ነው አካባቢ ያለውን ነገር ወደ ራሱ ስቦ የሚወስደው። መረት ላይ መረት ላይ ው ኤክስፐሪመንት መስራት ይቻላል። ሰው ለምን መረት ላይ ሄዳል ብዘል ለምን ተመልሶ እዛ ይወርዳል? ስበት ኃይል ነው። ያንን ስበት ኃይል የሚፈጥረው ደግሞ ክብደት ነው። ከአካባቢው ካለው ነገር በክብደት በጣም ከበለጠ ይመሳባ ይላለው ያስ ቤት ይል ከሌሎች ኃይላት ጋር ትግል ይገጥማል። ስታገሉ አሁን በሙቀት የሚፈጠር ውስጥ ወደ ውጭ የሚገፋ ከእሱን ጋር ሲዞር ደግሞ የሚፈጠር ኃይል አለ። ከዛ ደግሞ እነዛ ውስጥ ያሉ ፍሉዶች፣ ጋዞች እነዛ ጋዞች ሞለኪሎች በዘፈቀደ ይጓዛሉ እዛ ውስጥ በዚያን ጊዜ ይገፋፋሉ። እነዛ ሞለኪሎች ሲገፋፉ ምን ይፈጠራል? ሌላ ግፊት ኃይል ይፈጠራል ወደ ውጭ የመግፋት ይህን ሁሉ የአግራቪቲ ወይ ደግሞ ስበት ሀይል እነሱ መብለጥ አለበት። እሱ እነሱን ካልበለጠ ምን የሆነ ይበተናል። ጋዞች ይበተናሉ፣ ዝም ብለው ጓዛሉ። ልክ እንደ አስትሮይድ አሁን አስትሮይድ የሚሰበስባቸው ሀይል ቢኖር ይሰበሰባል። እና ብዙ ሀይላት አሉ። ከነዛ ጋር ነው ይሄ ስበት ሀይል ብዙውን ጊዜ ስኖር ነው የሚፈጠሩ። ዶክተር ገመቹ ሙለታ በማጠቃለያ ሀሳባቸው ከዋክብት የምንላቸው ምን ማሟላት እንዳለባቸው ፕላኔት የሚባሉትም ፕላኔት ለመሆን መስፈርታቸው ምን እንደሆነ ፕሉቶ የተሰኘውን ፕላኔት ምሳሌ አድርገው ያስረዱናል። ብዙም ዲታይል ውስጥ አልገባንም። ፊዚክስ ብዙ ፊዚክስ ፈልጋለ ነገር ለሰዎች ግን እንዴትስ የብርሃን ኃይል ይገኛል ብዙውን ጊዜ ሰዎች ጠይቃሉ። ከፀሐይ ይገኛል። የእኛ መሬት ልናታ ምንችም እኔ ብዙ ሰዎች ጠይቀውኛል። ለዚህ ለዚህ ነው አትሊስት ትንሹም ቢሆን ሰው ትንሽ ግን ኢንተርቬንት ኖረው የሚፈልገው ሌላ ደግሞ ምን መሰለ ፕላኔቶች ሆኖ ራሱ አሁን ለምሳሌ ዱዋርፍ ፕላኔት የምንላቸው ፕሉቶ ፕሉቶውን የእኛ ሶላር ሲስተም ዘጠኝ ፕላኔቶች ነበሯቸው ይባላላል። ሁለት ሺህ ስድስት በአውሮፓውያን አቆጣጠር አስትሮኖሚካል ዩኒየን የሳይንቲስቶች ስብስብ የተጠናውን ጥናት ላይ ተመርኩዞ እሷን ከፕላኔት አውጥተዋል። ከሁለት ሺህ ስድስት ጀምሮ ከሁለት ሺህ ስድስት ጀምሮ የወጣችው ምክንያት ለምንድን ነው? ወይ ፕላኔት አልሆነችም፣ ወይ ደግሞ አስትሮይድ አንላትም። አስትሮይዶችን ትበልጣለች፣ ኮሜቶችን ትበልጣለች፣ ከፕላኔቶች ደግሞ በታችም ናት። አካባቢዋን ማጽዳት አልቻለችም። ያንን ክራቴራ አላሟላ ወይ ገና ያሟላ ይሆን ብዙ አልተጠናም። ስለ ሩቁም ስለሆነች ጫውያ ካል ላይ ነው የምትገኘው፣ የእኛ ሶላር ሲስተም። እና ደግሞ በፀሐይ የምትዞርበት ጊዜም ዞር ትዞርና ሌላ ጊዜ ደግሞ በሌላ አቅጣጫ ላይ ክሮስ ታደርጋለች እና ስለዚህ እቺ ፕላኔት አካባቢዋን ስላላጸዳች፣ ሁለት ደግሞ ክብደቷም እንደ ሌሎቹ ፕላኔት በቂ አይደለም። እንደ ሌሎቹ ፕላኔት በቂ ብትሆን አካባቢዋን ታጸዳለች ሚዋራን ጠብቃ ጉሯን እያጸዳች በራሷ ከዋክብት ላይ ትዞራለች። አካባቢ ትዞራለች። ትንሽ እንዳንል አስትሮይድ እንዳይባል ደግሞ ቅርጿን ጠብቃለች። ልክ እንደ ፕላኔት ሁሉንም ነገር የስበት ኃይሉ በሁሉም አቅጣጫ ሰብስበው ሰብስበው ቢያንስም የሆነ የስፌሪካል ሼፕ አስይዟታል። አሁን አስትሮይዶች ስፌሪካል ቅርጽ ያላቸው ግማሹ እንዲ የተጠመዘዘ ነው። ግማ ለምን በቂ የውስጥ ስበት ስለሌላቸው ሁሉንም ኢኳሊ በኩል ስበታይ ስቦ አልያዛቸው ያ እኩል ስቦ ቅርጹም ያስተካክለዋል ያልተስተካክሉ ያቺ ደግሞ ይሄን ክራቴራ ስለላሟላች ክብደቷም እንደ ፕላኔቶች አይደለም አካሂዷ እና አካባቢዋን ደግሞ በደንብ ላጸዳች እስካሁን ድረስ እየተጠናችን ጥያቄ ነው። ኢቨን እንደውም በሌላ ከዋክብት የምትዞር ብትኔስ ይሄ ጥያቄ ራሱ እየተነሳ ነው። እንዲህ ቢሆን ደግሞ ወይ በኃይል ስበት ትላልቁ የእኛ ትላልቅ ፕላኔቶች ወደ ራሳቸው ይስቡ ነበር። በእኛው ሲስተም ውስጥ ስላለች ነው እዛ ወጣች። ከፕላኔት ክረት ከዋክብትም አሉ ድዋርፍ ከዋክብት ባ ፕላኔትም አልሆኑም ከዋክብትም አልሆኑም። ሳይዛቸው መጠናቸው፣ ክብደታቸው ከፕላኔቶች ይበልጣሉ። በጣም በልጦ አካባቢያቸውን በጣም አጽድቶ ግን ያንን ሃይድሮጂን ከሃይድሮጂን ጋር ማብላላት እስካሁን ያልጀመሩ ከአስር ቢሊዮን ዓመት በፊት ተፈጥሮ እስካሁን ያልጀምረዋል። እነሱ ድዋርፍ ስታርስ ይባላል። ብሉ ድዋርፍ እሚላቸዋል። የዕለቱ ከምድር እስከ ህዋ መሰናዶዎችን ያዳመጣችሁትን ይመስል ነበር። በቀጣይ ሳምንት በሌላ መሰናዶ እንጠብቃችኋለን። ፕሮግራሙን በማዘጋጀት በኩል ፍጹም ዓለም በማቅረቡ ከእናንተ ጋር ቆይታ ያደረግኩት ደግሞ ሰብስቤ አይሉ ነኝ። ከሌሎች የኤፍ ኤም አዲስ 97.1 ዝግጅቶች ጋር መልካም ቆይታ እንመኛለን። እስከ ሳምንት ቸረን ሰንብት ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ